ከራስ ገዟ ሶማሊላንድ ጋር የተደረገውን የመግባቢያ ስምምነት በተመለከተ በማህበራዊ የመገናኛ አማራጮች የሐሰት መረጃዎች እየተሰራጩ ናቸው ሲል የኢትዮጵያ መንግስት አስታወቀ። የኢትዮጵያ የመግባቢያ ስምምነቱን ለመሰረጽ እንደወሰነች የሚገልጽ ይዘት ያለው መረጃ መሰራጨቱን ተከትሎ ትላንት እረቡ የጠቅላይ ሚኒስትር ጽሕፈት ቤት መግለጫ ሰጥቷል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነብዩ ተድላ የመግባቢያ ስምምነቱ የሚገኝበትን ደረጃ በተመለከተ ወቅቱ ሲደርስ ይገለጻል ሲሉ ለአሜሪካ ድምጽ ተናግረዋል። በተያያዘ ቃል አቀባዩ የኢትዮጵያ ወታደሮች ወደ ሶማሊያ ግዛት ጥሰው እንደገቡ በሶማሊያ በኩል የቀረበው ክስም ሐሰት ነው ሲሉ አጣጥለውታል። ኬኔዲ አባተ ዝርዝር አለው። ከሰሜን ሶማሊያዋ የሶማሌላንድ ራስ ገዝ ክልል ጋር የተደረገውን የመግባቢያ አስመልክቶ እየተሰራጩ ካሉ ሀሰተኛ ይዘቶች ኅብረተሰቡ እንዲጠነቀቅ ሲል የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ትናንት ረቡዕ ሰኔ 19 ቀን 2016 ዓ.ም ምሽት ላይ በማኅበራዊ የትስስር ገጾቹ ባወጣው መግለጫ አሳስቧል። ጽሕፈት ቤቱ ተሰራጭቷል ያለውን ሀሰተኛ መረጃ በይፋ ባይገልጽም ይህን ምክር አዘል ማሳሰቢያ ባወጣበት በተመሳሳይ ዕለት የኢትዮጵያ መንግስት ከሶማሊላንድ ጋራ የተደረገውን መግባቢያ ስምምነት ለመሰረዝ እንደወሰነ የሚገልጽ ይዘት ያለው መረጃ በማህበራዊ ትስስር ገጾች ሲሰራጭ ነበር። ሶማሊያ የ64ኛ ዓመት የነፃነት ሳምንቷን ማክበር በጀመረችበት በትናንት ዕለት የመግባቢያ ስምምነቱን በሚመለከት በማህበራዊ ብዙሀን መገናኛ የተሰራጨው መረጃ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አርማ ያረፈበት ነው። ይፋዊ አርማችንን አላግባብ ከሚጠቀሙ የውሸት ይዘቶች ሁሉም ሰው እንዲጠነቀቅ እናሳስባለን ያለው የጠቅላይ ሚኒስትር ጽህፈት ቤት አካባቢ ሀገራዊ፣ ክልላዊና ዓለም አቀፍ ጉዳዮችን የሚመለከቱ ይፋዊ መረጃዎች የሚሰራጩት በኦፊሴላዊ ቻናሎቻችን ብቻ ነው በማለትም ስለ መግባቢያ ስምምነቱ ሲሰራጭ የነበረው አርማው ያረፈበት መረጃ ሐሰት መሆኑን በአጽንኦት አመልክቷል። በሶማሊያ መንግስት ዘንድ ከፍተኛ ቁጣን የቀሰቀሰውና በአፍሪካ ቀንድ የውጥረት ምንጭ የሆነው የመግባቢያ ስምምነት ከስድስት ወራት በፊት በተፈረመበት ወቅት ዝርዝር ጉዳዮቹ በአንድ ወር ጊዜ ውስጥ ተጠናቀው ተግባራዊ ይሆናሉ ቢባልም እስካሁን በይፋ የታየ ተግባራዊ እንቅስቃሴ የለም። የመግባቢያ ስምምነቱ በቅርቡ ወደ ተግባር እንደሚለወጥ የሶማሊላንድ ባለስልጣናት በመግለጽ ላይ ቢሆኑም የጠቅላይ ሚኒስትር ጽህፈት ቤት ግን ስምምነቱ ተሰርዟል መባሉን ከማስተባበል ባለፈ አሁን ስለሚገኝበት ደረጃ ያለው ነገር የለም። ስለ ጉዳዩ መረጃ የጠየቅናቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ሲል ጊዜው ሲደርስ እንደሚገለጽ ተናግረዋል። የኤምኦዩን በተመለከተ ያው የጠቅላይ ሚኒስትር ያወጣው መግለጫ በራሱ ምላሹ በቂ ነው። ከዛ በላይ ብዙ ምን የምጨምረው ነገር የለም። በእኛ በኩል ወቅቱ ከተያያዘ በኢትዮጵያና ዓለም አቀፍ ዕውቅና ባልተቸራት በተገንጣይዋ ሶማሊላንድ መካከል ባለፈው ታህሳስ 22 ቀን 2016 ዓ ም የተፈረመውን የመግባቢያ ሰነድ ተከትሎ ሶማሊያ በኢትዮጵያ ላይ የምታቀርባቸውን ክሶች ቀጥላለች። በተባበሩት መንግስታት የሶማሊያ አምባሳደር አቡካር ኦስማን የኢትዮጵያ ወታደሮች በህገወጥ መንገድ ድንበር አቋርጠው ገብተው ከአካባቢው የጸጥታ ኃይሎች ጋር መጋጨታቸውን በመጥቀስ ከሰዋል። የመንግስታቱ ድርጅት የጸጥታው ምክር ቤት ባለፈው ሰኞ ሰኔ 17 ቀን በሶማሊያ ወቅታዊ ጉዳይ ላይ ባተኮረው ስብሰባ ወቅት ነበር የሶማሊያው አምባሳደር ክሱን ያቀረቡት። በዚህም ምክንያት አገራቸው ቀጣዩን የአፍሪካ ህብረት የሰላም አስከባሪ ተልዕኮ አትሚስ ሶስተኛ ዙር የወታደሮች ቅነሳ ከሐምሌ ወደ መስከረም ለማራዘም ተገዳለች ብለዋል አምባሳደሩ። የአልሸባብን ስጋት ለመከታተል ባለፈው ሳምንት ቅዳሜ የተወሰኑ የኢትዮጵያ ወታደሮች ወደ ሶማሊያ ሂራን ግዛት አቋርጠው ገብተው በማግስቱ እሁድ መውጣታቸውን የአካባቢው የሀገር ሽማግሌዎች ነግረውኛል ሲል ሮይተርስም ሰኞ ዕለት ዘግቧል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ ግን ክሱን አስተባብለዋል። አምባሳደር ነቢዩ ለአሜሪካ ድምጽ በሰጡት ምላሽ በዚያው በሶማሊያ በአትሚስ ስርና ከአትሚስ ከሚገኘው የኢትዮጵያ ጦር በቀር ድንበር ጥሶ የገባ ወታደር እንደሌለ ገልጸዋል። ይታወቃል የኢትዮጵያ ሰራዊት ሶማሊያ ውስጥ አቶስማ በነን አቶስማፍ የሚ በርካታ ሀይል አለ። ስለዚህ እነኚህ ሀይሎች በሚያደርጓቸው የተለያዩ ወታደራዊ እንቅስቃሴዎች ከአንዱ የኦፕሬሽን ጣቢያ ወደ ሌላ የኦፕሬሽን ጣቢያ የመንቀሳቀስ የተለመደ ሩቲን የሆነ ፕራክቲስ ነው። የኛ ወታደሮች የሚሸፍኗቸው በተለይ ሴንትራል ሶማሊያ አካባቢ በጣም ሰፊ ሽፋን ያለው ብዛት ይሸፍናል ከሚጠቀሙበት ከአንዱ ፎርዋርድ ኦፕሬቲንግ ቤዝ ወደ ሌላው ፎርዋርድ ኦፕሬቲንግ ቤዝ ኦፍኮርስ የሎጂስቲክስ፣ የሰው ኃይል የመሳሰሉት እንቅስቃሴዎች ይኖራል። ከዛም አልፎ ደግሞ በድንበር አካባቢ ሊከሰቱ የሚችሉ በተለይ ወደ ሀገራችን ሊመጡ የሚችሉ ሊቀጡ የሚችሉ የደህንነት ስጋቶች ካሉ ያንን ለመከላከል፣ ለመቋቋም የሚያስ ያደረጉት ውጤው ነው የነበረው። ስለዚህ አዲስ የተፈጠረ ነገር የለም። የተለየም ክሮስ ቦርደሩ በአትሚስ ጥላ ስር ከሚገኙ ቢያንስ ሶስት ሺህ የኢትዮጵያ ወታደሮች ውጪ በሁለቱ ሀገራት ስምምነት ደግሞ እስከ ሰባት ሺህ የሚደርሱ ተጨማሪ የኢትዮጵያ ወታደሮች በተለያዩ የሶማሊያ ክልሎች ተሰልፈው የአገሪቱን ሰፊ ክፍል ተቆጣጥሮ የሚገኘውን አልሸባብን በመዋጋት ላይ ይገኛሉ። ኢትዮጵያ ከሶማሊላንድ ጋር የገባችውን የመግባቢያ ሰነድ ስምምነት ካልሰረዘች የአትሚስ ተልዕኮ በተያዘው የአውሮፓውያኑ ዓመት ማብቂያ ላይ በሚጠናቀቅበት ወቅት ሁሉም የኢትዮጵያ ወታደሮች እንዲወጡ በቀጣይ ተልእኮ ውስጥ እንዳይካተቱ ሶማሊያ እንደምትሻ የአገሪቱ ደህንነት አማካሪ ሁሴን አሊ በቅርቡ አስታውቀው ነበር። ይህ ጉዳይ በሶማሊያ መንግስት ብቻ የሚወሰን አይደለም ያሉት አምባሳደር ነቢዩ ተድላ ከሚመለከታቸው አካላት ለኢትዮጵያ መንግስት እስካሁን ይፋዊ ጥያቄ እንዳልቀረበ አመልክተዋል። እስካሁን ከሶማሊያም ወገን ይሁን ከአፍሪካ ህብረትም ይሁን ከተባበሩት መንግስታት ድርጅት በኦፊሴ ለኢትዮጵያ መከላከያ ኃይል እንዲወጣ የሚጠይቅ ምንም አይነት ኮሚኒኬሽን አልደረሰ። ይሄ ደግሞ እንዲሁ አንድ መንግስት ሰራ የሚሆን ሳይሆን ይሄ አለም አቀፍ ሚሽን ነው። ይሄ ተልእኮ ሲደረግ የጸጥታ ምክር ቤት የአፍሪካ ህብረትን፣ የተባበሩት መንግስታት ድርጅትን መክሮበት አጽድቆት የገባ ነው። እኛም እንዲሁ ዝም ብለን ድግ ብለን የምንወጣበት ሁኔታ የለ። Yes. አትሚስ ኃይል እስከ አውሮፓውያኑ ታህሳስ ሰላሳ አንድ ቀን ድረስ ከሶማሊያ ሙሉ በሙሉ ሊወጣ ቀነ ገደብ የተቀመጠለት ሲሆን አዲስ አነስተኛ ኃይል ይተካዋል ተብሎ ይጠበቃል። የኢትዮጵያና የሶማሊላንድ የባህር በር መዳረሻ የመግባቢያ ሰነድ ስምምነት የፈጠረውን ውጥረት ተከትሎ አልሸባብን በመዋጋት ከፍተኛ ሚና ያላቸው የኢትዮጵያ ወታደሮች በሶማሊያ የመቀጠል ያለመቀጠላቸው ጉዳይ በቀጣይ የሚታወቅ ይሆናል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።